ሰላም ጤና ስጥልኝ እንደምን አምሽታችኋል የሁድ ምሽት ሚያዝያ 16 2014 ዓ ም የጋቢና ቪኦኤ መስተናደው መስተናደ ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ትንሳኤው አደረሳችሁ እያልን የዛሬውን መስተናደው በመምራት ኤደን ገረመው በቅንብሩ ኤልያስ አስማረ ከመላው የአሜሪካ ድምጽ። ባለሙያዎች ጋር በመሆን አብሬያችሁ ዘልቃለሁ። ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸውን መርጠን ወደ እናንተ ይዘን መተናል። አብራችሁን ሁኑ። በዚህ ሳምንት ውስጥ ከተላለፉ ዘገባዎቻችን መካከል ለምሽቱ ቀዳሚ ያደረግነው የነገው ባዛር የተሰኘው ባዛርን ነው። ኢትዮጵያውያን ስራ ፈጣሪ ወጣቶችን በማበረታታት የራዕያቸው ከፍታ ላይ እንዲደርሱ እድል የመፍጠር ዓላማ ያነገበው የነገው ባዛር በርካታ አምራቾችና ሸማቾች የሚገናኙበት ነው። የአዲስ አበባ ዘጋቢያችን ኬኔዲያ ባተታዲያ የባዛሩን ተሳታፊዎች አነጋግሮ ዘገባ አድርሰውን ነበር። በአነስተኛና ጥቃቅን ተደራጅተው የተለያዩ ምርቶችን የሚያመርቱ እንዲሁም ሌሎች የፈጠራ ባለሙያ ወጣቶች የሚሳተፉበት ባዛር ነው። በኢትዮጵያውያን ወጣቶች በሀገር ውስጥ የሚመረቱ የእደ ጥበብና ሌሎች የፈጠራ ውጤቶችን ለማበረታታት ሀያት ሪጄንሲ ሆቴል ያለ ክፍያ ባዘጋጀው ስፍራ በወር አንድ ቀን ይካሄዳል። የነገው ባዛር ወጣት አዲስ ምዕራፍ ከባዛሩ አዘጋጆች መካከል አንዱ ነው። የነገው ባዛር የሚለውን ስም የመረጠውን ለምንድን ነው? አሁን ጥቃቅና አነስተኛ ቢሆኑም ትንሽ ጊዜ በኋላ ከፍ ያሉ ድርጅቶች ስለሚሆኑ የነገው ነው የተባሉት ማለት ነው እና ፕሮጀክቱን የጀመርነው በአዲስ አበባ ውስጥ ላሉ ወጣቶችና ሴቶች የእነሱን ሕይወት ቡስት የማድረግ ፕሮግራም ውስጥ ነበረ። ይህን ሀሳብ ያመጣ ነው ምናልባት እንደዚህ አይነት ስሞል ቢዝነስ የከፈቱትን ለምን አዲስ ገበያ ቢያገኙ ንግዳቸውን አሳድገው ወደ ተሻለ ቦታ መድረስ ይችላሉ በሚል ነው ፕሮጀክቱ የተቀረጸው። የከንፈር መዋቢያና ደህንነት መጠበቂያ ቻፕስቲኮችን በራሷ እያመረተች ለገበያ እንደምታቀርብ የምትገልጸው ወጣት ሂላሪያ በርናርዴ በነገው ባዛር ላይም የፈጠራ ውጤቷን አቅርባ በሽያጭ ላይ እያለች ነው ያገኘናት። Lip no now, chapstick yeah, sell out. But who let flavor no more sell But strawberry and now but cherry and uh, has Abu yeah mad Adlin who let lip gloss Adlin can he get it now? but antwaderebing na affordable and mibalo but um quality lang so it's in sell out no, quality and danao wagount um, erunong bisyo affordable and lipshala kung dunagaran design um wisdom. ነው ወጣት ሂላሪያ ባዛሩ ስለሚፈጥርላት እድል ደግሞ እንዲት አስረዳለች። እንደዚህ አይነት ባዛሮቹ በጣም ደስ ቢለኛል። ቢካዝ ለእኔ ለእኔ ብቻ ሳይሆን ለሁሉም ወጣቶች እና ለሁሉም አንትረፕረነሮች ላይክ ኦፖርቱኒቲ ቦታ ይሰጠናል። ፕሮስፐር ሹር በቃ ለኮኔክሽን ነው እና በጣም እድል ነው። ወጣት ህላል ታምራት ደግሞ ጤፍና ሌሎች ግብዓቶችን በመጠቀም ያዘጋጀችውን የተለያዩ አይነት ብስኩቶችን ይዛ ነው በባዛሩ የቀረበችው። እነዚህን ፕሮዳክቶች እኔ የምሰራቸው ፕሮዳክቶችን ከሁለት ከጤፍ የምንሰራቸው አሉ፣ ከስንዴ የምንሰራቸው አሉ። ከስንዴ ዱቄት ኢነርጂና የምግብ ይዘታቸውም ከፍ ያለ ነው። ከአጃና ከጤፍም እንደዚሁ የምንሰራቸው አሉ። ከጀመርን አንድ ዓመት ሆኖናል። አሁን ባለን በትንሹ ጥሩ ነው ገበያ ያለው። ፕሮዳክቱን፣ በጣም ይወደዳል። ቅድምን ካያቸው አላቅም። ብዙ ሰው እየቀመሰ በጣም ደስ ብሎት ነው እየገዛና እየሄደ የነበረው እና እንደዚህ አይነት ቦታዎች ደግሞ ጥቅማቸው ምንድ፣ ከተለያየ ሰዎች ጋር ኮንታክት ይፈጥርልናል ና ከፍ ያለ ወደ ቤክሪ ለማደግ ብዙ እድሎችን ይሰጠናል። የተለያዩ የፈጠራ ውጤቶች የሚቀርቡበትን ይህን ባዛር ኢትዮጵያውያን እንዲሁም የውጭ ዜጎች በብዛት ይጎበኙታል፣ ያሻቸውንም ይሸምቱበታል። ከጎብኚዎች መካከል የሆነው ሊዮን ባርሌ ስለ ባዛሩ አስተያየቱን ሰጥቶናል። ያው የመጀመሪያ ጊዜ አይደለም መጣሁ እዚህ ባዛር እና ሁሌ አዲስ ነገር አያለሁ። ሁሌ ነው የምደሰተው በመገኘት። አዲስ አበባ ውስጥ ነው ያደግኩት። ልክ ግን ቅርብ ጊዜ ነው አሁን ባዛሮቹ እንደዚህ አዲስ ነገሮች ማቅረብ መጀመር የጀመሩት። አላየንም ነበር ከዚህ በፊት ሜድን ኢትዮጵያ የሚል ሌብሎች እዚህ የሚሰሩት በፓሽን የሚሰራ እቃ ቅርብ ጊዜ ነው የሚታዩት ያለው እና የነገው ባዛር ፕላትፎርም እየሰጠ ነው ለብዙ ሰው ይህንን ነገር እንዲያቀርብ እና በጣም ደስ የሚል ነገር ነው። ለበርካታ የፈጠራ ባለሙያዎች እድል ለመፍጠር በሚል አንድ የፈጠራ ባለቤት በባዛሩ መሳተፍ የሚችለው ሁለት ጊዜ ብቻ ነው። ከዚህ ቀደም በዚህ ባዛር ላይ ለሁለት ጊዜያት በመሳተፍ ውጤታማ መሆኗን የምትገልጸው ወጣት አርሴማ ፋሲል አሁን ደግሞ ባዛሩን በመጎብኘት ላይ ነች። እዚህ ባዛር ላይ ሁለት የተሳትፍ ያለው የመጀመሪያው ላይ ከሰምች ወይስ አዋርድ አሸናፊ ነበርኩኝ በጣም አሪፍ ነበር። ሁለተኛው ላይ ምስሳተፍ በጣም ቆንጆ ነበረ። ብዙ ከስተምሮች አሉ። ብዙ ከስተምሮች እናገኛለን። ከዚህም ከወጣን በኋላ ብዙ እቃ የሚገዙ ሰዎች ይኖራሉ። እንዲሁም ደግሞ ለራሳችን ብራንዳችንን ለማስፋት በጣም አሪፍ ኦፖርቹኒቲ ነው። የኔ አሁን ባለበት ደረጃ ላይ ብዙ ከስተምሮች እንዲኖሩኝ አድርጓል። ለበርካታ የፈጠራ ባለሙያዎች የገበያ ትስስር በመፍጠር ላይ የሚገኘውና በወር አንድ ቀን የሚካሄደው የነገው ባዛር ከተጀመረ ወራትን አስቆጥሯል። ባዛሩን ሰፋ ባለ ቦታ በማዘጋጀትና በየወሩ ለቀናት እንዲካሄድ በማድረግ ስራ ፈጣሪ ወጣቶችንና ሸማቾችን ይበልጥ ለማቀራረብ አቅደው በመስራት ላይ መሆናቸውን አዘጋጆቹ አውግተውናል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ከጋቢና ቪኦኤ ጋር ስለሆናችሁ እናመሰግናለን። በድጋሚ እንኳን ለትንሳኤ በዓል አደረሳችሁ መልካም አውድ አመት ይሁንላችሁ። ሁለተኛ ያደረግ ነው የ2013ና 14 የትምህርት ዘመን የ12ተኛ ክፍል መልቀቂያ ፈተና ከወሰዱ በኋላ ለወራት ቤታቸው የተቀመጡ ተማሪዎች ለስነ ልቦና ጉዳት እየተዳረጉ መሆናቸውን ገልጸዋል። ወላጆችም ደግሞ የልጆቻችን ጉዳይ እያሳሰበን ነው ብለዋል። ትምህርት ሚኒስቴር በዚህ ሳምንት መግቢያ ላይ የዩኒቨርስቲ ውጤት ያመጡ ተማሪዎች የተመደቡበትን ዩኒቨርስቲዎች በቀጣዩ ባለፈችው ቀናት ውስጥ እንደሚያሳውቅ አመላክቶ ነበረ። እንዲህ ያሉ ሁኔታዎች ላይ መዘናጋቱ ደግሞ ስነ ልቦናዊ ችግርን እንደሚያስከትሉ የስነ ልቦና ባለሙያ ዳዊት ባዬ ገልጸዋል። ፀሐይ ዳምጠው ዝርዝሩን ታሰማናለች። ተማሪ አብዲ በቀለ የአስራ ሁለተኛ ክፍል መልቀቂያ ፈተና ወስደው የዩኒቨርሲቲ መግቢያ ውጤት አምጥቶ ሚደባውን እየተጠባበቀ ይገኛል። ተማሪው ሚደባው በመዘገየቱ ከአዳማ ወደ መቱ ከተማ በመመለስ ቤተሰቦቹ ጋር እንደተቀመጠ ገልጸዋል። ብዙውን ጊዜ ቤት ውስጥ ነው የማሳልፈው። ግን ብዙ ጊዜ ቤት ስለተቀመጠ ልበት ና ምናልባሌ ቦታ እንደዚህ አካባቢ ላይ ወጣ ወጣ ማለት ስለሚኖር እሱ ላይ ጉዳት ሊኖር ይሰል የአ ደግሞ ወደ ዩኒቨርሲቲ ዝንገባ ኑሮ ና አይረሳም ነበረ ና በዛ በዛ ላይ ጉዳት ተማሪው በህይወቱ ካቀደው እቅድ አንድ አመት ከንቱ ሆኖ እንዳለፈውም ተናግረዋል። ተማሪ ሲፈን ፊጣ ተማሪዎች ከትምህርት ውጭ ወራት እንዲሁም አንድ አመት መቆየት ከባድ ስነ ልቦናዊ ጫና ያሳድራል ስትል የራሷን ተሞክሮ አጋርታለች የተፈተን ነው በሁለት ሺ አስራ አራት ዓመተ ምህረት ወደ ሁለተኛ ወር ሊገባደድ ማለት ነው ያንን የተፈተን ነው መፈተን የነበረብን ደግሞ በሁለት ሺ አስራ ሶስት ነበር ጤት ከመጣ በኋላም ቶሎ እንመደባለን ብለን እየጠበቅን ነበር ዳሰብ ነው አልሆነም እስካሁን አልተመደብ ቤት ሆነን ነው እያሳለፍን ያለው ይሄ ደግሞ በጣም ጉዳት አለው ለተማሪ እንደውም እኔንም ጎድቶኛል ምክንያቱም እኔ ያቀድኩት ነገር አለ በሁለት ሺ አስራ አራት ዓመተ ምህረት ደግሞ አንደኛ ዓመት ዩኒቨርሲቲ ይጨርሳለሁ ብዬ አቅጄ ነበር። ግን እስካሁን አሁን እንግዲህ ስምንተኛ ውስጥ ነ እስካሁን አልገባንም። ገና የቀረን አራት ወር ብቻ ነው ማለት ነው ለሁለት ሺህ አስራ አራት ሊያልቅ እኛ ግን ገና አንድም ብለን አልጀመርንም ትምህርት እንደውም አልተመደብንም። ስለዚህ ያቀድኩትን ነገር ስላላሳካሁት በጣም የስነ ልቦና ጉዳት አለው ጎድቶኛል። ቤተሰብ ልጁ በጊዜውና አስፈላጊ በሆነ ሰዓት ላይ ያቀደው ቦታ ካልደረሰ ለቤተሰብም ሆነ ለሀገር ሸክም ነው የሚሆነው ስሉ አቶ ፊጣ ሂካ የሲፋን ፊጣ አባት መሆናቸውን የተናገሩት ወላጅ ገልጸዋል። ትምህርታቸውን በጥውነታ ካልተከታተሉ የአገር ሀብት ናቸው። ነገ የሀገሪቷን የሚቀበሉ ተማሪዎች ናቸው። ለነዚህ ዶ ሲቀመጡ ሜንታሊ ይጎዳሉ። እንደገና ደግሞ በቤተሰብ ላይም ጫና ይኖራል። መንግስት ነገ እነዚህ ልጆች ሀገራቸውን ሊጠቅሙ ይችላሉ ትሩ ትምህርት አግኝተው ሀገራቸውን ሊገዶ ስለሚችሉ የመንግስት ድጋፍ በጣም ያስፈልጋቸዋል ብዬ አምናለሁ። ተማሪዎቹ የሚመለከተው አካል አፋጣኝ መፍትሄ ይስጥን ሲሉም ጠይቀዋል። የሚመለከታቸው አካላት ቶሎ ትምህርታችን እንድንጀምር ቢያደርጉን አሪፍ ነው። አሁንም ያልታወቀ ነገር ስለሆነ መቼ እንደምንመደብ የሚችሉ ነገር አድርገው ቶሎ እንዲጠሩና ትምህርታችን እንዲያስጀምሩ ነው የምፈልገው። ትምህርት ሚኒስቴር በበኩሉ ትናንትና ባወጣው መግለጫ የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች የተመደቡበት ዩኒቨርሲቲ በቀጣዮቹ ቀናቶች ውስጥ እንዲያውቁ አመልክተዋል። አንድ ነገር በወቅቱ ማከናወን የሚገባ ሳይሳካ ከቀረ የስነ ልቦና ችግር ያስከትላል ሲሉ የስነ ልቦና ባለሙያ ዳዊት ባየ ስለ እነዚህ ተማሪዎች ሁኔታ እንዲህ ይገልጻሉ። ልጆች በብቅድ መምራት የሚባለው ሙሉ በሙሉ ይዘናጋሉ፣ ይቸገራሉ። ያንን ተግባራዊ ለማድረግ ነገ ይሁን ዛሬ ይሁን ከነገዳ ይሁን የምንጠረው ስለማይታወቅ ሰዎች መዘናጋትን በማሀል እንዲፈጠርባቸው ለምሳሌ ትምህርቱን፣ ጥናቱን ትተው ወደ ሌሎች ሱሶች የመግባት እድል ሁሉ ይዞ ይመጣሉ። የመጀመሪያውና ትልቁ የስነ ልቦና ጉዳት ግን ስትረስ ነው። በመካከል ምን ይፈጥራል? ውጥረት ይፈጥራል። ምክንያቱም ምንድነው ስራት የሚፈጥረው ውጤት የተበላሸባቸው ልጆችን እያሰቡ እነሱ የተበላሸባቸው በአቅም ማነት ነው ወይስ ለዚህ ጊዜ ስለተራዘመ ችግር ውስጥ ገብተው ነው የሚሉ እንዲህ አይነት ሀሳቦችን አምሯቸው ላይ እያመነጡ ወደ አላስፈላጊ ውጥረት ይሄዳሉ። ውጥረት ደግሞ ምን መሆን ይጀምራል ማለት ነው? እያደገ ወደ ጭንቀት ወይም ወደ አንዛይት ይሄዳል ማለት ነው። ስለዚህ ልጆች ወቅቱን ጠብቆ በፕሮግራማቸው መሰረት ከጓደኞቻቸው ጋር ሳይለያዩ ልክ ትምህርቱንም ሲያጠኑትንም ሳይረሱት በወቅቱ መፈተናቸው ውጤታማ እንዲሆኑ ያደርጋቸዋል። ባለሙያው አክለው ይህ ችግር በተማሪዎችና በቤተሰብ ላይ ብቻ የሚያበቃ ሳይሆን ሀገር እንደ ሀገር የአንድ ትውልድ ክሳራ እንዳጋጠማት ይቆጠራል ሲሉ አክለዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት የጋቢና ቤ መሰናዶን ነው። ከኛ ጋር ስለሆናችሁ እናመሰግናለን። በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ መልካም የትንሣኤ በዓልን እንመኛለን። በተከታይ ያደረግነው ደግሞ የቴክኖሎጂ መሰናዶ ነው። በዚህ ሳምንት እንግዳችን የነበረው ወጣቶች የቴክኖሎጂውን መንደር ቢቀላቀሉ ለተሻለ የስራ ዋስትናና ገቢ ሊበቁበት የሚችሉበትን እድል የላቀ እንደሆነ የሚመክረው የኢቫንጋዲ ቴክ ባለቤት አቶ አዱኛ በቀለ ነው። ኢቫንጋዲ ቴክ በዚህ በዩናይትድ ስቴትስ የመረጃና ቴክኖሎጂ ሙያ ላይ የሚያገለግል ተቋም ነው። ሀብታሙ ስዩም ከአዱኛ በቀለ ጋር ያደረገው ቆይታ የሚጀምረው አዱኛ በሙያው ያገለገለባቸውን እውቅ ተቋማት ከሚዘረዝርበት ነው። Maryland University website, yeah, Marriott Foundation and website. which is the application, which yeah, the application, of Homeland Security, yeah, and website, yeah. And the application, so if you need the application, so application, building, uh, software building mobile application, building, application, ዲጂታል ማርኬቲንግ ምንምን የሚሰራ ኤጀንሲ ነው። እሱን አቋቋምኩና አሁን ያለሁትና ሙሉ ስራ እሱ ላይ ነው። አዱኛ እንደምታውቀው እንግዲህ በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርካታ ሰዎች በኮቪድ አስራ ዘጠኝ ምክንያት ስራ ጡ ነዋል። ትውልደ ኢትዮጵያንም ከእነዚህ መካከል ይገኙበታል። ይህ ጊዜ ትውልደ ኢትዮጵያን ወደ ኢንፎርሜሽን ቴክኖሎጂ ዘርፎች ፊታቸውን ሊያዘሩ የሚገባበት ሰዓት ነው ብለህ እንደምታምን ይሰማኛል። ይህንን የምትልበት ምክንያቱ ምንድን ነው? ለዚህ ዋናው ምክንያት ምንድን ነው መሰለ በስራ ማጣትን ያስከሰ ተው ኮቪድ ብቻውን አይደለም። ኮቪድ የመጨረሻዋ የግመሉን ጀርባ የሰበረችው እንደምትላት አይነት ነገር ፑሽ ነች እንጂ ከዛ ከኮቪድ በፊት እራሱ እያየ ነው ነበረ ቴክኖሎጂ ፊልድ ላይ የሌላቸው ሰዎች ስራቸው አውቶሜትድ እየሆነ ነው፣ ቴክኖሎጂ እየተቀየረ ነው። እና ወደ ቴክኖሎጂ ፊልድ መግባት አለባቸው የሚለውን በጣም ለበርካታ አመታት ሲባል የነበረ ነገር ነበር። እና አዳዲሶቹ ስራዎች ያሉት ቴክኖሎጂ ፊልድ ላይ ነው፣ ፕሮግራሚንግ ላይ ነው፣ አርቲፊሻል ኢንቴሊጀንስ ላይ ነው፣ ዴታ ሳይንስ ላይ ነው፣ እንደዚህ አይነት ላይ ነው አዳዲሶቹ ስራዎች ያሉት። መሬት ላይ ያሉትና በእጃችሁ የምትሰሯቸው ስራዎችና መኪና መንዳት ወይም ሆቴል ውስጥ አስተናጋጅ መሆን አውቶሜት እየተደረጉ ሪፕለው ነገር ከኮቪድ በፊትም ነበር። ኮቪድ ሲመጣ ደግሞ ያው ሁላችሁም ወደ የቤታችሁ ግቡ ሲባል ወደ የቤት ገብተህ ስራ መስራት ካለብ የምትሰራው በኢንተርኔት ነው። ኢንተርኔት ላይ ያሉ ስራዎች ብቻ ቀሩ። ከበፊቱ ጀምሮ እየመጣ ያለ ነው። ወደፊትና አሁን የኮሮና ኬዝ ቀዝቅዞ ቢመለስም ይቀጥል ነገር ነው። እኛ ኮሚኒቲ በእርግጥ ወደ ቴክኖሎጂ እንደ ሌሎቹ ሀገሮች እንደ ኢንዲያኖች ወይም እንደ ኤዥያኖች ኢቨን እንደ አሜሪካኖች ወደ ቴክኖሎጂ በፍጥነት አልዞረም። yaada mmoo eenyaa community katataki kan mi ዋናዎቹ ኮሚኒቲ ውስጥ እንዲሆን ያደረገው እሱ ነው። አለመዞራችን ነው ወደ ቴክኖሎጂ። ከአንዳንድ ትውልደ ኢትዮጵያውያን ጋር በነበረኝ የቀደመ ቆይታ ወደ ቴክኖሎጂ የቀመሱ ዘርፍ ላለመቀላቀላቸው ከሚያቀርቧቸው ምክንያቶች መካከል አንዳንዶቹን ሰምቻለሁ። የተጣበበ ሰዓታቸውን፣ አንዳንዶቹ ደግሞ ኢኮኖሚያዊ አቅማቸውን፣ ሌሎኞቹ ደግሞ የትምህርት ዝግጅታቸውን ምክንያት ያደርጋሉ። በአቅማቸው ዘርፉን ለመቀላቀል ማድረግ የሚችሏቸው ምን አይነት ነገሮች አሉ? ባድ ነው የሚለው እንደ ምክንያት ይቀርባል እንጂ ትክክለኛው ምክንያት ግን እሱ አይደለም። ከባድ አይደለም የምትለዋን ነገር ለማስረዳት ሁል ጊዜ የምንጠቀምባት ነገር ምንድን ነው መሰለ ከባድ ማለት አእምሮህ ሊረዳው የማይችለው ነገር ማለት ነው። ለምሳሌ ኳንተም ፊዚክስን ባወራልህ ከባድ ነው። ምንም ጎበዝ የሆነ ተማሪ ኮሌጅ ዲግሪ ያለውን ሰው ራሱ ስለ ኳንተም ፊዚክስ ባስረዳው ጊዜ ይወስድበታል እስኪረዳው ድረስ። ስድስተኛ ክፍል አምስተኛ ክፍል ብትሄድ ኳንተም ፊዚክስን አያስተምሯቸውም። ለምን? የስድስተኛ ክፍል አእምሮ ኳንተም ፊዚክስን ሊገባው አይችልም ብለው ስለሚያስቡ። ስድስተኛ ክፍል እና አምስተኛ ክፍል ብትሄድ ግን የኮምፒውተር ሳይንስ ትምህርት ዌብ ዴቨሎፕመንት፣ ጃቫስክሪፕት፣ ኤችቲኤምኤል፣ ሲኤስኤስ ያስተምሯቸዋል። ለምን? ከባድ ስላልሆነና በስድስተኛ ክፍል አእምሮ መረዳት የምትችለው ስለሆነ። ከባድ ነው ለእኔ ልረዳው አልችልም የምትለዋ ምክንያት በተለይ ኮሌጅ ደረጃ ድረስ ተምሮ አስራ ሁለተኛ ክፍል ደረጃ ተምሮ ድረስ ተምሮ ያለው ምክንያት ምክንያታዊ ያልሆነ ነው ማለት ትችላለ። ከኢኮኖሚካሊ ሬዲ ያደለሁም የቴክኖሎጂ ትምህርት ለመማር ይሄኛውስ ምክንያት ሊሆን ይችላል። ይሄኛው ምክንያት ሊሆን አይችልም። ለምን ለምን ሃርቫርድ አትገባም? ለምን ኤም አይ ቲ አትገባም? ለምን የፈለክበት ትምህርት ቤት አትገባም? ዛሬ ላይ ስለ ኮምፒውተር ሳይንስ እነሱ የሚያስተምሩህን ትምህርት በነፃ ኢንተርኔት ላይ የማታገኘው የለም። ዩቲዩብ ላይ ያሉ ኮርሶቹም እነ ዩዴሚ ወይም ኮርሴራ የሚባሉ ዌብሳይቶች ደግሞ አሉ። እነሱ ደግሞ አስር ብር አስራ አምስት ብር እየከፈልክ ኮርሶቹን ማግኘት ትችላለህ። አይ ኢኮኖሚካሊ ሬዲ አይደለሁም የምትለውም ነገር እሱም አይደለም። ምክንያቱም ዋናው ምክንያት ብዙዎቹ ቴክኖሎጂ ፊልድ ከገቡ በኋላ እስከ ዛሬ ለምንድን ነው የቆያችሁት የሚለውን ስንጠይቅ ያገኘነው ምንድን ነው፣ የሆነ የውሸት የሆነ ፍርሃት አለ። ቴክኖሎጂ ፊልድ ይከብደኛል፣ አልችለውም፣ ለእኔ አይደለም ምናምን የሚል ፍርሃት አለና ያቺ ፍርሃት ነች ዋናው ምክንያት እንጂ። ፈርቼ ነው የሚለውን ላለማለት ይከብዳል። ዝም ብሎ ምክንያት ቀረበ እንጂ ዋናው ምክንያት የብዙ ሰው ፍርሃት ነው። ከፍርሃት ውጭ እንግዲህ አንድ ደባበቅ ከተባለ ሌላው ደግሞ ጊዜ የሚፈልግ ነገር ትጋት የሚፈልግ ነገር ነው። እና ያቺ ትጋት ደግሞ ማለት ወር፣ ለአራት ወር፣ ለአምስት ወር፣ ለስድስት ወር በትጋት መስራት ያለብህ ነገር ነው ልክ እንደ ቋንቋ እንደ መማር። ሌላው እንግዲህ በዚህ ሰዓት ኢትዮጵያ ውስጥ ሆነው የሚያዳምጡን በኢንፎርሜሽን ቴክኖሎጂ ዘርፍ የላቀ እውቀት ያላቸው ወጣቶችም አሉ። ዘመኑ ፈቅዶ በተለያዩ የዓለም ክፍሎች ያሉ ቀጣሪዎች እና ተቀጣሪዎች እየተገናኙ አብረውም ስራ እየሰሩ ይገኛሉ እነዚህ ኢትዮጵያውያን ወጣቶችስ ተመሳሳይ እድሎችን የሚያገኙበት ዘድ ያለው ወይ ካሉበት ቦታ ከአለም አቀፍ ገበያ ጋር ተገናኝተው በተሰጧቸውና በእውቀታቸው ሊያገለግሉ የሚችሉበት አሰራር አለ ይሄኛውም ትልቁ እንደውም ለኢትዮጵያ ብቻ ሳይሆን ለአፍሪካ ትልቁ ተስፋ ይሄ ነው ካሉበት ሆነው ስራዎችን ማግኘት ይችላሉ ወይ የሚለው ተስፋ ትልቁ ተስፋ ነው እንዴት ነው መስራት እንችለው የሚችለው የሚለውን ደግሞ የሚሰሩ አገሮችን ብናይ፣ ለምሳሌ ፊሊፒንስን ብናይ፣ ኢንዲያን ብናይ፣ ቻይናን ብናይ፣ እንዴት ነው እነሱ የሚያደርጉት የሚለውን ብናይ፣ ሙሉ ለሙሉ ኢትዮጵያ ውስጥ ሪፕሊኬት መደረግ የሚችል ሲስተም ነው። ምን ማለት ነው? ለምሳሌ የኮምፒውተር ሳይንስ አንድ ዌብሳይት ዴቨሎፐር ለመሆን ብትፈልግ አሜሪካ ውስጥ ያለ ሰው ጠጣሪ ሰው ዌብሳይትን እንሰራለት ብቻ ነው እንጂ የሚፈልገው ኢንዲያ ሆነ ስራ ከካምቦዲያ ሆነ ስራ ከኢትዮጵያ ሆነ ስራ ከናይጄሪያ ሆነ ስራ ሎኬሽን ምንም ማተራ ያደርግ ይሄንን አድቫንቴጅ በመውሰድ ነው። ኢንዲያኖች አሁን ትክክለኛ ዴታውን ቁጥሩን እንዳልሳሳት እንጂ ቱ ታውዝንድ ኤይት ላይ አስር ሚሊዮን ሰው ከኢንዲያ ሆኖ ነው የሰራው እንደዚህ አይነት ስራ አስር ሚሊዮን ሰው አማካይ ገበያቸው ሀያ ስድስት ሺ ዶላርን እንግዲህ በኢትዮጵያ ብር አምታውና ወቅ ምን ያህል እንደሆነ ው በአመት ለኢንዲያ ከኢንዲያ ሆነው የሰሩት ሰዎች ያስገቡት ገቢ ወደ ሁለት መቶ ሀምሳ ቢሊዮን ዶላር ነው። ቡና ለኢትዮጵያ ያስገባው ገቢ ሁለት ቢሊዮን ዶላር ነው። እንግዲህ ከቡና ስንት እጥፍ ማለት ነው? መቶ እጥፍ ገቢ ኢንዲያ ሆነው በቴክኖሎጂ ፊልድ የሚሰሩ ሰዎች ናቸው ለኢንዲያ ያስገቡ። ስር ሚሊዮን ሰው የሚደግፍ ኢንተርኔት ኮኔክሽን ኢትዮጵያ ውስጥ ላይኖረን ይችላል። አንድ ሺም ሰው ቢሰራ አምስት ሺም ሰው ቢሰራ አስር ሺም ሰው ቢሰራ አቨሬጅ ኢንካም ሀያ አምስት ሺ ዶላር ሆኖ ትልቅ የስራ መፍጠሪያ እድል ነው። ናይጄሪያ ይህንን አድቫንቴጅ እየወሰደች ነው። ከአፍሪካ ቱኒዚያ ይህንን አድቫንቴጅ እየወሰደች ነው። ሳውዝ አፍሪካ ይህንን አድቫንቴጅ እየወሰደች ነው። ከኢትዮጵያ ሆኖ መስራት ይቻላል። በመንግስት ደረጃ እንኳን ባይሆን ጎበዝ ልጆች በራሳቸው ተሯሩጠው ኢንተርናሽናል የሆኑ ስራዎችን መፈላለግ ይችላሉ። እነዛ ደግሞ መፈላለጊያ ሳይቶች አሉ። ለምሳሌ ፋይቨር የሚባል ሳይት አለ። ኤፍ አይ ቪ ኢ አር ዳት ካም አፕወርክ የሚባል ሳይት አለ አፕወርክ ዳካም፣ አውስትራሊያ፣ ከአውሮፓ ከአሜሪካ ያሉ ሰዎች ቀጣሪዎች እነሱን እየፈለጉ የሚቀጥሩበት ፕላትፎርም ነው። አዱኛ በቀለ የመረጃ ቴክኖሎጂ ባለሙያ የቫንጋዲ ቴክ ድርጅት መስራች፣ ለአሁኑ በአድማጮቼ ስም እጅግ በጣም አመሰግናለሁ። አመሰግናለሁ። አድማጮቻችን የዕለቱን መሰናዶ እየጨረስን ነው። በነገው ምሽት በቀጥታ የስልክ ውይይት እንዲሁም የተለያዩ መሰናዶ እንመጣለን። የባህር ዳር ከተማ በጎ አድራጊ ወጣቶች ለዋግ ተፈናቃዮች ከማህበረሰቡ ያሰባሰቡትን የአይነት ድጋፍ በስፍራ በመገኘት አስረክበዋል ብለን ነበረ። አስቴር ምስጋናው በዚህ ሳምንት ቀጥሎ ይቀርባል። ሳጠባውም የደን እንደነዚህ ያሉ ከወደ ዋግምራ ብሔረሰብ አስተዳደር ዞን የሚሰሙ ድምፆች በባህርዳር ከተማ የበጎ ፈቃድ አገልግሎት ለሚሰጡ ወጣቶች ራስ ምታት ሆኖ ሰንብቷል። የሰቆቃ ድምፁን ሰምተው ዝም ያላሉ የባህርዳር ወጣቶች በከተማው በየቦታው ድንኳን ጥለው ከማህበረሰቡ እርዳታ ጠየቁ እና አስር ቀናት ውስጥ በሚሊዮን የሚገምት የአይነት ድጋፍ ማግኘታቸውን የባህር ዳር ከተማ የበጎ አድራጎት ማህበር ሰብሳቢ ወጣት መታገስ ገብረ ሚካኤል ይናገራል። እዚህ ክልል ውስጥ ከ11 ሚሊዮን በላይ ህዝብ ለከፍተኛ የረሃብ ችግር ተጋልጧል። ከዚህ መካከል የሰቆጣ ወገኖቻችን ናቸው እና እንደ ማህበር ዝም ማለት አልነበረብንም። መክረን ተንቀሳቅሰን፣ እንደተለመደው ከአሁን በፊትም መተከል ላይ ለተፈናቀሉ ቻግኒ ራንች ካምፕ ላይ ለሚገኙ ወገኖቻችን የሁለት ሲኖ ትራክ እና አንተሳቢ እህል ወደ 26 ሚሊዮን ብር የሚገመት ንብረት ወስደን አከፋፍለን ነው መጠን የነበረው እና በተመሳሳይ አሁንም ሰቆጣ ላይ ያለውን ችግር ለመፍታት የበኩላችንን መወጣት አለብን፣ ከሚል አንደርስታንድ ተነስተን እንደምታየው አምስት ቦታዎች ላይ ባህርዳር ከተማ ላይ ድንኳን ተክለን አባይ ማዶ ላይ ፓፒረስ እና በግተራ ላይ ሆስፒታል ላይ እና ቀበሌ 14 ላይ ተክለን እንደምታየ ይህን ግብዓት አሰባስበናል። በጣም ከ200 ኩንታል በላይ ነው። መኮሮኒ አለ፣ የበቆሎ ዱቄት አለ፣ ፊኖ ዱቄቶች አሉ፣ አልሚ ምግብ አለ፣ ልብሶች አልባሳትም አሉ፣ የንጽህና መጠበቂያዎች አሉ። እነዚህን ሰባስበናል። በገንዘብ ደግሞ ወደ 13 ሚሊዮን ብር የሚሆን ሰብስበናል እና ግዥም ተፈጽሟል። እነዚህን ግዢ የተፈጸሙትንም ፕራይመሪ የሚያስፈልገው ምንድን ነው ብለንም ከሰቆጣ አስተዳደር ጋር በመነጋገር ግዥ ይፈጽመናል በርበሬ፣ ጨው፣ እንጨት፣ አልሚ ምግቦች የ200 ሺህ ብር አልሚ ምግብ አለ፣ የ600 ሺህ ብር ዱቄት አለ። እነዚህን ገዝተን ጉዞ ለማድረግ እንቅስቃሴ ይጀምረናል። ወጣት መታገስ እንደሚለው የኑሮ ውድነት የሚያሰቃየው ሕዝብ አሁንም ተካፍሎ ለመብላት አንጀቱ እንስፍስፍ ነው ይላል። በኑሮ ውድነት ምክንያት ችግር ውስጥ የገባው ማህበረሰባችን ያለውን ሳይሆን ካለው ላይ ሳይሆን ከተረፈ ከተረፈው ሳይሆን ያለውን እያካፈለ ይህ እንደምታየው የዞን ሊመሰገን ይገባል። በጣም እኛም ወስደን ስቶር አርገን ሳይሆን አከፋፍለን ለመምጣት አስበን እየሰራን ነው። ወጣት ሩት ጫኔ ለአስር ቀናት ጎና ላይ የእርዳታል ስታሰባስብ መቆየቷን ትናገራለች። የህዝቡ መተሳሰብና የመደጋገፍ ባህል እንዳስገረማትም ገልጻለች። ሁሉ ያገኘነው ከህዝቡ ነው። በውጭ የሚኖሩ አንዳንድ ድርጅቶች አግዘውናል። እንደገና ህብረተሰቡን በደንብ አግዞናል። በደንብ ደስ የሚል ቆንጆ ምላሽ ነው ያገኘነው ከህብረተሰቡ። እንደምታውቂው ህብረተሰቡ ኑሮ በጣም ከብዶናል። በጣም ከባድ ነው፣ እኛን ጨምሮ ጨምሮ ኑሮ በጣም ከባድ ነው ለራሳችን በልቶ ማደር እየከበደን ባለበት ሰዓት ህዝቡ ግን ሌላው እየተራበ እኛ ሁለቴ የምንበላ ከሆነ አንዴን በልተን እናድራለን ብሎ ነው እያገዘን ያለው ማለት ነው። ከባህር ዳር ከተማ የተሰባሰበው የእርዳታ ህል እዛው ለማድረስ ጉዞ መጀመራቸውንም ወጣት መታገስ ነግሮኛል። እንዲህ የመተሳሰብና የመደጋገፍ ባህሉ በሌሎች አካባቢ ባህል እንዲሆን ይመክራሉ ወጣቶቹ። አማራ ክልል ላይ በጣም ብዙ ተፈናቃዮች አሉ። በእኛ ብቻ በእኛ ትከሻ ብቻ ማስተካከል የምንችለው ነገር አይደለም እና መንግስት ሞር መንግስት ቢያግዘን፣ ህዝቡም ደግሞ ከዚህ በተሻለ በደንብ ቢነሳሳና አብረን ብንሰራ ይህን ስራ ለወጣቶችም ይህን ጥሪ ያቀርባለሁ። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። that's አድማጮቻችን የጋቢና ነቬ ይሁድ ምሽት መሰናዶ እዚ ላይ ተጠናቀቀ። በነገው ምሽት በቀጥታ የስልክ ውይይት ስራአጥነት ላይ እንጠብቃችኋለን። እንድትደውሉልንም እናበረታታለን። እንዲሁም በፌስቡክ ገጻችን ቪያ መሀሪክ ላይ ጥያቄዎቻችሁን፣ አስተያየቶቻችሁን አድርሱ። ደውለን እናገኛችኋለን። ስልክ ጥሯቻችሁን እዛ ላይ ልትተውልን ትችላላችሁ። መሰናዶውን በመምራት ሲያስተናግዳችሁ የቆየት የደንገረመው በቅንብሩ ኤልያስ አስማረ ከመላይ አሜሪካ ድምጽ ባለሙያዎች ጋር ነበርን። በድጋሚ መልካም በዓል መልካም ምሽት ተመኘን። ደናደሩ ደሩ። Oh, me shall, me shall, Oh, me shall, me shall, Oh, me shall, me shall, me shall. The bridge boy in the road, the salassa tango. The bridge boy in the road, Koi m gavrosh, koi m a bashash. bashash. a